ከናይሮቢ የደረሰን ዘገባ ደግሞ የኢትዮጵያ መንግስት ተቃውሞ በሚያሰሙ ኦሮሞዎች ላይ የኃይል እርምጃ እየወሰደ ነው ሲሉ በኬንያ የኦሮሞ ስደተኞች ማህበረሰብ አባላት ባለፈው ሳምንት ውስጥ ናይሮቢ ላይ የተቃውሞ ስብሰባ አካሂደዋል። በስብሰባው ላይ በርካታ ስደተኞች መገኘታቸውን እዚያው የሚገኘው ዘጋቢያችን ገልሞ ዳዊት ዘግቧል በረታ ኖሮሞይ ደገለ በቀቴ ሙከረ በረ ደርቤ ሂጠሜ ማቲቆሶን ነርኪን ዮን መለምንጫኔ በውሌ ሁለ ሂጠሜ ዮን ቁረ የኦሮሞ ተማሪ በአሁኑ ጊዜ ዱር ገብቶ ዛፍ ላይ እያደረ ነው። እኔ ባለፈው ዓመት ታስሬ ቤተሰቦቼን ሳላይ መጸዳጃ ቤት ስሄድም ሆነ ስመረመር ዓይኔን ታስሬ ነው። በመጨረሻ አውጥተው ጣሉኝ። የኦሮሞ ሕዝብ ድርሻ ይሄ ስለሆነ ጎራ መያዙ ቢቀር መልካም ነው። በአይነኝ የሚል መልእክት ነው ቀደም ሲል የተናገሩት ሰው ያሰሙት ቀደም ሲል የሰማችሁት አንድ የአዲስ አበባን ማስተር ፕላን በመቃወሙ የደረሰበትን በደል በናይሮቢ የኦሮሞ ስደተኞች ስብሰባ ላይ ስናገር ነው። ህዝባዊ ስብሰባ ላይም በርካታ የኦሮሞ ስደተኞች የተገኙ ሲሆን በተለይ በዚህ አመት ማስተር ፕላኑን በመቃወም ከትምህርት ገበታቸው ተፈናቅለው ወደ ናይሮቢ የመጡ ወጣቶች በስፋት ተሳትፈዋል። በኢትዮጵያ መንግስትም እየተወሰደ ነው ያሉትን እርምጃ በጽኑ አውግዘዋል። የኦሮሞን ህዝብ ምን እያደረጉ እንዳሉ እያያችሁ ነው። የኦሮሞ ህዝብ እየጠፋ እንዳለ እያያችሁ ነው። እባካችሁ፣ ይሄ ለወለደ ሁሉ በሽታ ነው። ከህዝባዊ ስብሰባው አዘጋጆች አንዱ የሆነው ወጣት አብዱልሰላም ሙክታር ለአሜሪካ ድምጽ ሬዲዮ እንደተናገረው የስብሰባው አላማ በሀገር ውስጥ ተቃውሞ ከሚያሰሙ ወንድሞቻችን ጎን ለመቆም ነው ብለዋል። ወጣት አብዱልሰላም ተቃውሞ በህዝባዊ ስብሰባ መልክ የተካሄደበትን ምክንያት እንደሚከተለው ገልጸዋል። ስላ ከራረ ደሙዳን አርግሲሱ ቱሬ የታሰበው ሰላማዊ ሰልፍ ማድረግ ነበር። ያለንበት ሀገር ሁኔታም ትንሽ አመቺ አለመሆን ይህን እንድናደርግ አስገድዶናል። የጠላት ብብት ስር ነው ያለነው። ሰዎቻችን ታፍነው እየተወሰዱ ነው። ለምሳሌ አቶ ደበሳ ጉዮ እስካሁን የት እንዳለ የሚያውቅ ሰው የለም። ያ ብቻም ሳይሆን እዚህ ባለን ሰዎች ላይ ከባድ ዛቻ ነው እየተደረገ ያለው። በህዝባዊ ስብሰባው ላይ የተካፈሉት የሰብአዊ መብቶች ተሟጋቾችና ከሚመለከተው የመንግስት አካል ጋር በመሆን የተቀናጀ ተቃውሞ ሰልፍ እንደሚያደርጉ መግለጻቸውን ገልሞ አክሎ ዘግቧል። እንደ ዓለም አቀፉ የስደተኞች ድርጅት ዩኤን ኤች ሲአር የኬንያ ቅርንጫፍ ዘገባ በያዝነው ዓመት ብቻ ከ8000 በላይ ኢትዮጵያውያን ስደተኞች በጥገኝነት ተመዝግበዋል። ይህም ቁጥር ጥያቄው ተቀባይነት አግኝቶ በኬንያ የሚገኙ ከ20 ሺህ በላይ የኢትዮጵያ ስደተኞችን የማያካትት መሆኑ ታውቋል። አሁን በሚካሄድም ተቃውሞ የተነሳ ወደ ኬንያ ሊሰደዱ የሚችሉትን ተማሪዎች የሚረዱበትን መንገድ በህዝባዊ ስብሰባው ላይ የተገኙት ተሳታፊዎች መወያየታቸውን ገልሞ ዳዊት አክሎ ዘግቧል። ኢትዮጵያና ኬንያ ወደ 779 ኪሎ ሜትር ያለው የጋራ ድንበር ያላቸው ሲሆን በዚህ ሳምንት መጀመሪያ የደህንነትና የጸጥታ ሰነድ መፈራረማቸው የሚታወስ ነው።